የኦሞ ህዝቦች ዲሞክራሲያዊ ህብረት ምክትል ሊቀመንበርና ሌሎች ሁለት ሰዎች በፖሊስ ቁጥጥር ስር ውለው ዛሬ አዋሳ መግባታቸው ታወቀ። ታሳሪዎቹ ላለፉት አምስት ቀናት ፍርድ ቤት እንዳልቀረቡ ዘጋቢያችን መለስካቸው አመሃ ያደረሰን ዘገባ ይጠቁማል። የዞኑ ፍርድ ቤት ጉዳዩን የማየት ስልጣን ስለሌለው ታሳሪዎቹን ፍርድ ቤት ለማቅረብ እንዳልቻለ ፖሊስ ይገልጻል። መለስካቸው አመሃ የኦሞ ህዝቦች ዴሞክራሲያዊ ህብረት ምክትል ሊቀመንበር አቶ አለማየሁ መኮንን የዚሁ ፓርቲ አባል አቶ አብርሃም ብዙንህና በፓርቲ አባልነት የማይታወቁት አቶ ስለሽጌታቸው ቅዳሜ መጋቢት 17 ቀን 2008 ዓ ም በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በጅንካ ከተማ ፖሊስ በቁጥጥር ስር ውለው ዛሬ ሐዋሳ ከተማ በክልሉ ፖሊስ ኮሚሽን ግቢ እንደሚገኙ የኦሞ ህዝቦች ዴሞክራሲያዊ ህብረት ሊቀመንበር አቶ ግርማ በቀለ ለቪኦኤ በስልክ ገለጹ። አቶ ግርማ ጨምረው እንዳስረዱት ቅዳሜ ዕለት የፍርድ ቤት ትእዛዝ የያዙ የፖሊስ አባላት የአቶ አላማየሁ መኮንንን ቤት መፈተሻቸው ታውቋል። በትእዛዙ መሠረት ፖሊስ ከተጠርጣሪው ቤት የግንቦት ሰባት አርበኞች ጽሑፎችን የመገናኛ መሳሪያዎችንና የጦር መሣሪያዎችን እንዲይዙ ያዛል። ይሁንና በተጠርጣሪው ቤት የተገኙት የመዝሙር ካሴቶች፣ የስነ ግጥም ጽሁፎች፣ ከዚህ በፊት በአካባቢ በደረሱ ግጭቶች የተጎዱ ሰዎች ስም ዝርዝር እንደሆነ አቶ ግርማ ገልጸዋል። የተጠረጠሩበት ወንጀል ምን እንደሆነም ፖሊስ ለታሳሪዎች አልገለጸም ብለዋል አቶ ግርማ። ተጠርጣሪዎቹ ከተያዙበት ዕለት ጀምሮ እስከ ዛሬ ባለፉት አምስት ቀናት ውስጥ ፖሊስ ፍርድ ቤት አላቀረባቸውም ብለዋል። የጅንካ ፖሊስ አዛዥ ሻለቃ ሺኩን አርቴ በበኩላቸው ለቪኦኤ በስልክ እንደገለጹት ተጠርጣሪዎቹ በፖሊስ ቁጥጥር ስር እንደሆኑ አረጋግጠዋል። ፍርድ ቤት ያልቀረቡት ግን የዞኑ ከፍተኛ ፍርድ ቤት ጉዳዩን የማየት መብት የለኝም ስላለን ምን ማድረግ እንዳለብን ከክልሉ ፖሊስ ኮሚሽን ጋር እየተነጋገርንበት ነው ብለዋል። ታሳሪዎቹ የተጠረጠሩበትን ወንጀል በጠይቃቸውም በዚህ ጉዳይ ላይ ቃላቸውን ለመስጠት ፈቃደኛ እንዳልሆኑ፣ በብርበራ የተያዙ ቁሳቁሶችን በተመለከተ ምንም አይነት ዝርዝር እንደማይሰጡኝ ነግረውኛል። ከክልሉ ፖሊስ ኮሚሽን ጋር ተነጋግረው ሲያበቁ ሙሉ መረጃ እንደሚሰጡኝና ከሰዓት በኋላ እንዲደውልላቸው ነግረውኝ ነበረ። ይሁንና ስልካቸውን ደጋግሜ ብደውልም ለጥሬ ምላሽ ማግኘት አልቻልኩም። ግንቦት ሰባት በኢትዮጵያ ፓርላማ በአሸባሪነት የተፈረጀ ድርጅት እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ